ጥር 25ና 26 ማለትም ትናንትናና ከትናንት በስቲያ በኦሮሚያ በተለያዩ አካባቢዎች ሰፋ ያሉ ሰላማዊ ሰልፎች ተደርገዋል። በሰልፎቹም ገዢው ፓርቲና አመራሮቹን የሚያወድሱና ድጋፋቸውን ያንጸባረቁ መፈክሮችና የድጋፍ ድምፆች ተሰምተዋል። በወረሃ ግንቦት መጨረሻ የሚደረገው ብሔራዊ ምርጫ በተቃረበበት በአሁኑ ወቅት ተቀናቃኝ የፖለቲካ ድርጅቶች ግን ሀሳባቸውን የሚገልጹበት በተለየ መንገድ ነው። የኦሮሞ ፌዴራላዊ ኮንግረንስ ኦፌኮ ጽፈት ቤት ኃላፊ አቶ ጥሩነ ገምታ እንደሚሉት ገዢውን ፓርቲ ለመደገፍ የተደረገው ሰልፍ አሳሳቢም አዲስም አይደለም። ተመሳሳይ አውድ ለተቀናቃኝ የፖለቲካ ድርጅቶች አለመደላደሉን ግን በመጠቆም ልግ ይገባናል ነገር ግን ለማካሄድ የፖለቲካ መሄዳሩ ለእኛ በተለይ ለኦፌኮ ምቹ አይደለም። ምክንያቱም በየቦታው የሚገኙ ጽህፈት ቤቶቻችን ተዘግተዋል፣ አባሎቻችን ታስረዋል፣ ካሉበት አካባቢ ለቀዋል ወይም ሊሸሹ ይችሏል በገዢው ፓርቲ በሚፈጽመው ችግር ምክንያት። ስለዚህ ለማካሄድም ሆነ ላለማካሄድ የሚደርሰው ጫና ሰፊና ገደብ የለሽ ስለሆነ ብንጠይቅም አይፈቀድልንም ቢፈቀድልንም ደግሞ ለተለየ ዓላማ መጠቀሚያ ስለሚያደርጉ ጥንቃቄ አድርገናል። ሌላው በቅርቡ እንኳን በተደጋጋሚ ሰላማዊ የተቃውሞ ሰልፍ ለማድረግ የወጠንኩት እቅድ ተሰርዞብኛል የሚለው ባልደራስ ለእውነተኛ ዴሞክራሲ ፓርቲ ድርጊቱን አድሏዊ ብለውታል። የፓርቲው የፖለቲካ ጉዳዮች ኃላፊ አቶ ጌታነ ባልቻ ለዶችቬሌ እንዳሉትም ባልደራስ ከአዳራሽ ስብሰባ እስከ አደባባይ ሰልፍ ተከልክሏልም እራስ ላይ ገና ከምስረታው ጀምሮ ይዘን ጋዜጣዊ መግለጫዎች እንኳን ማከናወን እንዳንችል የአዳራሽ ስብሰባዎችንም እንደዚሁ ማድረግ እንዳንችል ብዙ እንቅፋቶች ሂደት ቆይተዋል። ይኸውኑ ግን እጅግ በጣም የተለየ ሆኖ አግኝተነዋል። ምክንያቱም ባለፈው ሳምንት አራት የተለያዩ ጉዳዮች ላይ ተቃውሞ ሰልፍ እናደርግ ነበር በአዲስ አበባ ላይ ኢትዮ ሱዳን ድንበር በኩል ሱዳን ከሀምሳ ኪሎ ሜትር በላይ አልፋ የኢትዮጵያ ድንበር ውስጥ ገብታለች እና ይሄ መንግስት ህዝቡ ማስተባበር አለበት የሚል ነው የኛ እይታ የነበረው ከዛ ጋር ተያይዞ መንግስት ምላሽ ለዚህ እየሰጠለት ስለሆነ መውጣታችሉ የሚል ነው። ሁለተኛው ደግሞ የፓርቲ መሪዎቻችን በፍርዶች የተያዘ ጉዳይ ስለሆነ በሱ ላይ መውጣታችሉም የሚ የሚል እይታ ያለበት ማዘጋጀት አሁንም ላይ ሰጥቷል። በሀገራዊ ነባራዊ ሁኔታው አሁን ላይ አደባ ወጥቶ ተቃውሞ ሰልፍ ማድረግ የሚያስችል አይደለም የሚል ነው። ተቀናቃኝ የፖለቲካ ድርጊቶቹ አድሏዊ ያሉትን መሰል ድርጊቶቹን የፖለቲካ መጫወቻ አውዱ አሁንም ከአስጊ ሁኔታ ላለማውጣቱ ማሳያ ነው ሲሉ ተደምጠዋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ የፖለቲካ ጉዳዮች ኃላፊ አቶ ጌታኔ ህደቱ ተቀናቃኝ የፖለቲካ ድርጊቶችን ከምርጫ ፉክክር የመግፋት ነው ሲሉም አስተያየታቸውን ሰጥተዋል ትለው ሊትል የሚያሳየው አፈና ነው። ምርጫ ከፊት ለፊታችን ይጠብቀናል። ፖለቲካ ድርጅቶች የተለያየ ምልከታ ይኖራቸዋል በጉዳዮች ላይ ያንን ደግሞ ከህዝባቸው ጋር ኮሚኒኬት ያደርጋሉ። ያንን የሚገናኙበት አንዱ የተቃውሞ ሰልፎች እና መሰል ነገሮች ሀሳቦቻቸውን የሚገልጹበት ነው። ይሄ ከመደረጉ በፊት ዛሬ ላይ ወደ ምርጫ እየገባን ገዥው ፓርቲ የተፎካካ ኃይሎች መወዳደር እንዳይችሉ ሀሳባቸው ማንጸባረቅ እንዳይችሉ ከአሁኑ አፈና መጀመሩን የሚያሳይ ነው። የፖለቲካ ፓርቲዎቹ ለፖለቲካ ምህዳሩ መፈተን በቀዳሚነት ክስ የሚያቀርቡት በገዢው ፓርቲ ላይ ነው። በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ተቋማት ጉዳዮች ዘርፍ ኃላፊ ዶክተር አለሙ ስሜን ዶችቬሌ ከሳምንት በፊት በፓርቲያቸው ላይ የሚቀርበውን የዲሞክራሲና የፖለቲካ ምህዳር ጉዳዮችን የማጥበብ ክስን በተመለከተ ጥያቄ አቅርቦላቸው በገዢው ፓርቲ በኩል በተቀናቃኝ የፖለቲካ ፓርቲዎች ጉዳይ አልቃይ መግባትም ሆነ የመግፋት ፍላጎት እንደሌለ ነግረውን ነበር። በቀጥታም ከፖለቲካ ፓርቲዎች ጉዳይ እኔን ነው የሚመለከተው። እዚህ ሀገር አንድ መጥፎ የፖለቲካ ባህል እሱ ያለቀቀን ይመስለኛል ተፎካካሪ ፓርቲዎች በይሁም ፓርቲ ካልከሰሱ በፕሮግራም ተወዳድረን እንበልጣለን የሚል እምነት የሚጎላቸው ይመስለኛል። ከዚህ የተነሳ ይመስለኛል። ስህተት ካለም እዛው የፍትህ ስርዓቱን የሚሰሩ የመንግስት አካላት የሚጠይቁ የሚያስተካክሉት ይሆናል እንጂ ከፓርቲ ጋር ማያዝ የተሳሳተና የስም ማጥፋት እንትን ነው። ስም ሲያጠፋ ግን እናያለን። ከዛ ውጪ እንደ ፓርቲ ምንም የእኛ አባል ጉዳይ ላይ ራሱ ጣልቃ አንገባም። ለዶች ለዶችቬሌ ዘገባ ስዩም ጌቱ ነኝ፣ ከአዲስ አበባ።